ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። የዛሬ ቅዳሜ ሐምሌ 28 2004 ዓ.ም ፕሮግራሙን ጀመረ። በዚህ ምሽት የብሔራዊ ሽግግር ካውንስል አባላት ነን ከሚሉት ሰዎች ጋር የተጀመረ ተከታይ ውይይት አለን። አወያዩ አዲስ አበበ ጥያቄዎች ያነሳል። ጠቅላይ ሚኒስትር መለስ ዜናዊ ታመዋል እዛ ደረጃ ድረስ ነው እኛ የምናውቀው። እናንተ ከዛ በላይ የምታውቁ መሰለኝ፣ ከመግለጫችሁ እንደተረዳው። እንዲያውም አቶ በረከት ስምኦን ተሽሏቸዋል ማለትም ቃል ተናግረዋል። በሕይወት የሉም የሚል መግለጫ ይሄ ምክር ቤት ሲያወጣ ትንሽ አይከብድም ወይ የሚሉ ሰዎች አሉ። ይሄ ምክር ቤት ወደፊት መንግስት ለማቋቋም የሚጥር ኃይል ነው፣ ስልጣንም የሚይዝ ሊሆን ይችላል። መንግስት ሲቋቋምና ይሄን ከባድ ኃላፊነት ፊቱ የደቀነ አካል አሁን ተጨባጭ ነገር የሌለ ነገር አወጣ ቢባል እንዴት ነው የምትመልሱት? ምንድነው መረጃችሁ? ጠቅላይ ሚኒስትሩ በህይወት ላለመኖራቸው ስለሽት ሄድበት አለ ሄድበት ኦኬ ሄድበት አለ። ይህን መግለጫ ከማውጣታችን በፊት ዘጠኝ ነጥቦች የያዙ መግለጫ ለጠቅላላው ህዝብና ለድርጅቶች፣ ለሃይማኖት እምነቶች አውጥተናል። ለወሳኝ ለውጥ ሁላችንም ዝግጅት ማድረግ እንዳለብን ስርዓቱ ጋር አብረው ለሚያገለግሉትም አምባሳደሮችም፣ የመከላከያ ሰራዊቱ እና ያሉን መረጃ አንድ ሁለት ሶስት ብዬ ዝርዝር ውስጥ ባልገባም መረጃዎች ደረሱን። በወቅቱ የኢትዮጵያ ህዝብ ሚሊየን ህዝብ አቶ መለስ ዜናዊም መሞት የሚለው ነገር ቀርቶ መታመማቸውን አልሰማም። እንደምታስታውሱት የሴኔጋሉ ፕሬዚደንት ናቸው። ማብራሪያ አይሰጡም ያለው ስርአት ይሄንን እንኳን አላሳወቀም። እኛ ባሉን ክሬደብል የሆኑ መረጃዎች ይፋ አድርገናል። ይፋ ያደረግኑ በአባባል ደረጃ እንደው ባጭሩ ለማስቀመጥ ያሉን ምንጮች አቶ መለስ ዜናዊ በቤልጅየም ባለው የዩኒቨርሲቲ ሆስፒታል ሲታከሙ ቆይተው ከዚህ ዓለም በሞት ተለይተዋል። ይሄ መረጃ ትክክል ካልሆነ ያለው መንግስት የራሱን ኤቪደንስ ማቅረብ አለበት። ዲማንድ ነው ያደርጉ። በአጭሩ ለመመለስ ያህል ካለን ትልቅ ሀገራዊ ኃላፊነት አኳያ የጠቅላይ ሚኒስትር መሞት ቀላል ነገር አይደለም፣ ትልቅ ኃላፊነት ነው። ከዛም ስታቸር አኳያ ግራና ቀኙን አይተን ያለን መረጃ ክሬዲቢሊቲ ስለምናምን ነው። አሁንም በአቋማችን እንጸናለን። ጠቅላይ ሚኒስትሩ ሞተዋል። እነሱ መረጃ ካላቸው ያቅርቡን። ያለው ተጠያቂነት የሚባል ነገር አለ በሀገር ውስጥ እነዚህ ሰዎች አቶ በረከት ስምኦን አምባሳደር ግርማ፣ አቶ ስብሀት ወጥተው ተናግረዋል። እነዚህ ሰዎች ይሄ ነገር ጠቅላይ ሚኒስትሩ ሞተው ከሆነ ኃላፊነቱን ይወስዳሉ ወይ ሌላ ሀገር እኮ ከስልጣን የሚያስነሳ ድረስ ነው እና በእኛ በኩል ክሬዲብል የሆኑ ሶርሶች ናቸው ያሉት። ያ ነገር ዲስፕሩፍ ከተደረገ በደንብ አላቸው። ዲስፕሩፍ ከተደረገ ደግሞ ኃላፊነቱን እንወስዳለን። አዎ፣ ግን ምንድን ነው እንግዲህ እንዳልኩት ጥያቄው ከህዝብ ለዚህ ምክር ቤት ካላቸው ከበሬታ ነው። ብዙ ሰዎችን ትክክል እኛ ጥያቄውን ማቃለላችን አይደለም። እንዴት እዛ ድረስ ተደረሰ? እርግጥ ብዙ ሰው የራሱን አንዳንድ ሰዎች እንደሆነ ይላሉ እንደ እነሱ እውነቱን ካልነገሩን ግምታችንን ይቀበሉን የሚሉ ሰዎች አሉ። ግን እንግዲህ እኛ ደግሞ ምን ሄደው እንደ እናንተ አይነት ትልቅ ድርጅት መሄድ ያለበት መንግሥት ነኝ የሚለው አካል የሚሰጠው ነው። ትላንት እንዳልኩት አቶ በረከት ታመዋል፣ ብቻ ዓለም ተሽሏቸዋል የሚል ዜና ነው የነገሩት ለሕዝባቸውና ያን ለማለት ነው። መልካም ነው። የጥያቄ ተመልሰዋል እንደ በነገራችን ላይ ዶክተር ፍስሀ ብዙዎቹን እዚህ ሽግግር ምክር ቤት ውስጥ እንዲሰሩ የመረጡት እርስዎ ነት ብዬ ገምታለሁ። የኔ ግምት ነው፣ ከተሳሳትኩ እታረማለሁ። እንዴት መረጡ? እነ ማንን አብረን እንስራ፣ ከነማ ጋር እንስራ፣ ማንን እናስገባ እዚህ ውስጥ የሚል ምን ያህልስ ጥንቃቄ አድርገዋል? ብዙዎቹን አባሎቻችሁን ለማየት እድል አግኝቻለሁ፣ ለመስማትም፣ ለማነጋገርም። እርስዎ ጥንቃቄ ምን ያህል ነው? የማይሆኑ ሰዎች ተመረጡ የሚል ትርጉም እንዳይሰጥብኝ ግን ጥያቄውን ነው ማቀርበው። አቶ አዲሱ የሚመስሎትን ማቅረብ በጣም ጥሩ ነገር ነው። ግን ለተሰጠው ጥያቄው ሲቀርብ የቀረበው ሀሳብ ብዙዎችን የመረጡት እርስዎ ነው ለተባለው ጥያቄ እንትን አመለካከት ትክክል አይደለም። እኔ አልመረጥኩም፣ ማንንም አልመረጥኩም። መጀመሪያ ሀሳቡ በኢሳት ላይ ገና በኢንተርቪው ደረጃ ሲወጣ በጣም ብዙ ሰዎች ኢንትረስትድ የሆኑ ሰዎች ማለት ማለት በሀሳቡ እኛም መግባት እንፈልጋለን፣ ፖለቲካ ሰልችቶን ወይም በተለያዩ ምክንያቶች በቤታችን ቁጭ ብለን እንግዲህ የሀገራችን ሁኔታ የሚያንገበግበን ኢትዮጵያውያን አለን ብለው ሁሉም እኛን የደወሉ ከእኛ ጋር ተገናኝተው ነው። ከዛ በኋላ ምንድን የሆነው በየአካባቢው ሁሉም የጎበዝ አለቃ ተሰባሰብ እንደተባለ የተሰባሰቡ ተወካዮቻቸውን ልከው ነው የተመረጡት። ብዙ ሰዎች የራሳቸው አመለካከል ሊኖራቸው ይችላል። በአጭር ለማስቀመጥ ፍላጎት ያላቸው ሰዎች የተሰባሰቡበት ነው። እኔም ሆነ ስቲሪንግ ኮሚቴው ሰዎችን ፒክ አድርገን ነገሌ ነገሌ ብለን የመረጥንበት ሁኔታ ግን በፍጹም እንደሌለ አረጋለ። የራሴ ግምት ነበረ ተመልሶልኛል። ወደ አሁን ተቋቋመ ወዳላችሁት ምክር ቤት ጉዳይ እንለፍ። እንደ አጋጣሚ ዳላስ ነበርኩ በግሌ ነው በኢትዮጵያን ሪቪው ዋና አዘጋጅ በአቶ ኤልያስ ክፍሌ ሊቀመንበርነት ምርጫ ጥቆማ ሲካሄድ ተመልክቻለሁ። በዛው መሰረት አቶ ስለሺ አሁን መስመር ላይ ከለንደን ያሉት አፈ ጉባኤ እርሶ፣ ዶክተር ፍሳ ደግሞ ዋና ጸሐፊ፣ ሌሎችም እንደዚሁ ሆነው ተሰይመዋል። የመጀመሪያው ጥያቄ ይሄን አጀንዳ ማን ነው ያዘጋጀው? አንዳችሁ መመለስ ትችላላችሁ? የዛን የሶስት ቀኑን ውይይት። እሺ፣ አቶ ስለሺ እርሶ መለሱልኝ። እሺ፣ ቅድም እንደተባለው የስትሪንግ ኮሚቴ ወይም ደግሞ አዘጋጅ አደራጅ ኮሚቴ የሚባል ተቋቁሞ ነው ዶክተር ፍሳህንም ጨምሮ እንደ አንድ አባል ማለት ነው። በዚህ ሂደት እንግዲህ በተለያዩ ሀገሮች ቅድም በተጠቀሰው መሰረት ቻፕተሮች ተቋቁመዋል። ፐብሊክ ሚቲንግ አድርገዋል እና በዲሞክራሲያዊ መንገድ አመራሩን መርጠው ደሊጌትስ ልከዋል ከአርባ ከተማና አገሮች እነኛ ደሊጌቶች ተሰባስበው በድራፍት ደረጃ ያውም በዌብሳይት አስቀድሞ ይፋ የሆነ ድራፍት ሕገ መተዳደሪያ ደንብ፣ ሌሎችም ሰነዶች እሱ ላይ ሰፊ ውይይት በነገራችን ላይ በቀጥታ ስርጭት ይተላለፍ ነበር። በፓልቶኮችና በቪዲዮ ስትሪም በሺዎች የሚቆጠሩ ይከታተሉት ነበር። የነበረው ውይይት ፍጭት እና በዛ መሰረት ነው እንግዲህ ዓላማውም የወደፊት አካሄድም መርሃ ግብርም ያልነው ጠቅላላ ውሳኔዎች ያደረጉት። ከዛ በኋላ ሀያ ሰዎች አስመራጭ ኮሚቴ ቤቱ መረጠና ከአስመራጭ ኮሚቴ አቶ አዲሱ እንደጠቀስከው አንዱ አቶ ኤልያስ ክፍሌ ነው እና የአስመራጭ ኮሚቴ አቶ ኤልያስ ክፍሌም ሰብሳቢ ያደረገው። ከዛ በኋላ የምርጫው ሂደት ተካሄደ። አስራ ዘጠኝ ሰዎች ግልጽ በሆነ እጅ በማውጣት ምርጫ ተደረገ። ከአስራ ዘጠኙ ደግሞ ዘጠኝ ተመረጡ። ከዘጠኙ ውስጥ ደግሞ አፈ ጉባኤው፣ ምክትል አፈ ጉባኤውን እና ዋና ጸሐፊውን ዲሞክራሲያዊ በሆነ መንገድ ተመረጠ። ከዛም አልፎ ውሳኔ የተሰጠው ምንድን ነው? በተለያዩ ጊዜያቶች በአመራር የሚቀመጡ ለዘመናት በተቃዋሚውም በሀገር ውስጥም ዘ ሲ ኤም ወይም አንድ አይነት ሰዎች ናቸውና አንድ ሰው ከአንድ አመት በኋላ በሚደረገው ጉባኤ ከተመረጠ እዛ ላይ ማብቃት አለበት ተብሎ ያ ማሰሪያ ሁላ ተደርጎለታል። የፈለገው አይነት ሰራተኛ ቢሆንም ከዛ በላይ እንትን አይልም። ይሄ ነው የተደረገው እና ፍጹም ዲሞክራሲያዊ የሆነ አዲስ ዳይናሚክ ነው የተፈጠረው ነው ማለት ነው። ተርሳ ስለሽ እንደተናገረው ታስክ ፎርሱ ለሁለት ወራት ሲሰራ ቆይቷል። ብቻውን አለም ሲሰራ የነበረው ከአርባዎቹ ከተሞች ውስጥ ኤቭ በየሳምንቱ ቅዳሜ ቅዳሜ ስብሰባ ነበር እና ይህንን በማዘጋጀት ሴት ሂደት ውስጥ ሁሉም ከተሞች ተሳትፏል። መልካም። እኔ አሁንም ደግሜ ነገር ምንም የፖለቲካው ስልጣን የሚያዝ ኢንትረስት የለኝም ከጓደኞች ጋር እንደው ይሄን ነገር ቶሎ ጨርሰን ወደ ስራችን እንመለስ ምንላይ ያለ ነው ይሄን አባባለውን ዶክተር ፍሳ አሁን ከያዙት ስልጣን ጋራ እንዴት ያስታርቁታል እኔ አሁን ስልጣን ይዣ ያለው ብዬ አላምንም እያገለገልኩ ብዬ ነው ማስበው እንግዲህ ስልጣን ብትሉት የመንግስት ስልጣን ሊሆን ይችላል እንጂ ድርጅት ውስጥ ስራ ሀላፊነት ሊኖረ ይችላል አንድ አመት ነው ከሁለት ዓመት በላይም አላገለግልም ይሄ አቋሚ የጸና ነው እኔ አሁንም ደግሜ ደጋግሜ የምናገረው እኔ ሹባሎን ጥሩ ነው፣ ግን የመንግስት ስልጣን የመያዝ ፍላጎትም የለኝም ወደፊትም። ማለትም ይህንን ደግሜ ደጋግሜ የማረጋግጠው ነው። እንደ ንጹህ ኢትዮጵያዊ ግን አገሪቱ ውስጥ ፍትህ፣ ነጻነት፣ እኩልነት፣ ዘረኝነት፣ ከፋፋይነት የሚጠፋበት ሁኔታ እስከሚል ድረስ በስከ ህይወቴ ፍጻሜ ድረስ ስታገላለሁ። አሁን እንደሁን ጥያቄ ያነሳሁት ለምንድን ነው? አሁን የሚያደረጉትን አስተዋጽኦ ለማቃለል ዲስከሬጅ ወይም ተስፋ ለማስቆረጥ አይደለም። በሆነ እንድንግባባ ፈልጋለሁ ግን ከልምድ ብዙ ሰዎች ይሄንን እንደመጡ እኔ ምንም ውስጥ መግባት አልፈልግም፣ ምክር ቤቱን ብቻ እንዲቋቋሙ የምንፈልገው ነበር ያሉት ደጋግሞ በየቦታው። አሁን ግን ዋና ዋና ጸሐፊነት ቀላል አይደለም። ለምሳሌ ወደፊት ይሄ ነገር ስራ ፍሬ አፍርቶ ወደ ፓርቲነት ቢለወጥ የፓርቲ ዋና ጸሐፊ መሆን ቀላልም አይደለም። እሱን እንቶ ግን ከልምድም ሰው በደርግ ጊዜ እናያለን። እኛ ህዝቡን ስልጣን አስጨብጠን መሄድ ነው ወደ ካምፓችን ተረት ነበረ ብዙ መንግስታት ሲመጡ እንደዛ ነው የሚጀምሩት እና ሰው ካለው ዶክተር ፍስሐ ለምን ስልጣን ያዙም የሚል የለም። ማንም ሰው እርግጠኛ ነኝ ግን ከተናገሩት ቃል ጋር አሁን በዋና ጸሐፊነት ሲቀመጡ ምን ያህል ቃለውን የጠብቁ የሆን ነው እጠብቃለሁ፣ በቃሌ እጸናለሁ ብለዋል። አክቹዋሊ፣ ይሄን መልስ ለመስጠት አሁንም እኮ ማንም ያስገደደኝ የለም እኔ ስልጣን ይሄንንም ስቴትመንት ሳልናገር ማለፍ ይችል ነበር። ግን በአጠቃላይ እኔ እንደ ግለሰብ ራሴ እንደ ፖለቲከኛም አላይም። ብዙ ሰዎች ፖለቲካ ነው ያው ስራው ፖለቲካ ቢሆንም እኔ ራሴን እንደማየው እንደ አክቲቪስት ነው ራሴን የማየው። ከዛ ባሻገር ደግሞ በአጠቃላይ የፖለቲካ ጋር በተያያዘ የራሴ ፐርሰናል የሆነ አመለካከት ስላለኝ ነው። እና አሁንም ቢሆን ስልጣን መያዝ ፈልጋለሁ ስልጣን መያዝ ነው የሚከለክለኝም ያስገደደኝ ስለሌለ፣ አቋሚ ግን ግልጽ ነው። አሁንም ስልጣን ለመያዝ የፖለቲካ ስልጣን ለመያዝ ኢንትረስት የለኝም። እሺ፣ እሺ፣ አንድ ጥያቄ ላቅርብ። አሁን ይሄ ሽግግር ምክር ቤት ምን ላይ ነው ምን እያደረገ ነው? እንደምንሰማ፣ ወደ ሙቭመንት ማለት ወደ ንቅናቄነት ተለውጧል የሚል ነገር እንሰማለን። እንደ ትጥቅ ትግል ማለት እንደሆን አላውቅም። ምን እያደረጋችሁ ከመሆናቸው ወደፊትስ ምን አቅዳቸዋል? ይህን ሰብሰብ ባርገው እንደው ጥቂት ደቂቃዎች ናቸው የቀሩኝና ቢረዱኝ። ኦኬ እሺ። አመሰግናለሁ አቶ አዲሱ። የኢትዮጵያ ብሔራዊ ሽግግር ምክር ቤት በመሰረቱ መታወቅ ያለበት የሁሉን አቀፍ የሽግግር መንግስት ከተቋቋመ በኋላ ይበተናል። ይሄንን በአየር ላይ ማረጋገጥ እፈልጋለሁ። ይሄ ነው የጉባኤው ውሳኔ፣ ሂደቱም ይሄ ነው። ምንም የፖለቲካ አላማ ማለት እንትን የፖለቲካ ድርጅት የመሆንና ፓርቲ የመሆንን እንትን እቅድ የለው። ይሄ ወደፊት እንግዲህ በሪኮርድ የሚታይ ነገር ነው ለማለት ነው። እሺ በጣም ጥሩ ነው። እሺ ከሁኔታዎች ማመቻቸት ነው እና ከዛ በኋላ የሽግግር መንግስት ተቋቁሞ ያልናቸው ነገሮች እያንዳንዱ ፓርቲ እነኛ መጠብቆች የኢንስትቱሽናል ተቋማትን መጠብቅ እንትን ካለ በኋላ እያንዳንዱ ፓርቲ የፈለገውን እንትን የምረጡኝ ዘመቻ ማድረግ ይችላል። እና ይሄ ጭብጥ በኢትዮጵያ ሕዝብ ውስጥ እንትን መታወቅ አለበት እና ወደፊት እንግዲህ በሪኮርድ የሚታይ ነው ማለት ነው። ምን እያደረጋቸው ነው? አሁን ይሄንን በሂደት ይሄንን በሂደት እንትን ለማድረግ ከግብ ለማድረስ ቅድም የጠቀስኳቸው አምስት መርሃ ግብሮች አሉ። በእኛ እምነት በእኛ እምነት ካለን ታሪካዊ ሂደት በመነሳት ግምገማ በማድረግ ኢትዮጵያ ውስጥ ለውጥ ሊመጣ ከቻለ በኢትዮጵያውያኖች ነው። የውጭው የምዕራቡም ዓለም ሆነ ሌሎች አገራቶች ይሄንን እገዛ ሊያደርጉ የሚችሉት ልክ ኢጅፕት ውስጥ እንደተደረገው ሌሎች የአረብ ስፕሪንግ በሚባለው ማለት ነው። ከዛ ያነሰ ታሪክ የለንም። ከእንቅስቃሴው ከፍተኛ ደረጃ ላይ ሲደርስ፣ ምናልባት የዓለም መንግስታት ትኩረት ይሰጡታል ብለን እናምናለን። አሁን ባለን እምነት ግን ስራው መሰራት ያለበት በኢትዮጵያውያን ነው። ለውጡ መምጣት ያለበት በኢትዮጵያውያን ነው። ስለዚህ በጣም ሲሪየስ የሆነ ስራ በሀገር ውስጥ መሰራት አለበት ብለን እናምናለን። ይሄንን ባይላቴራል የሆነ ከተለያዩ ድርጅቶች ጋር ግንኙነት ይደረጋል። በሀገሩ በመላው አገር ባለን ካፓሲቲ ያወጣኑ መርሃ ግብር አለ። እሱን ተግባራዊ የማድረግ ህዝቡን የማደራጀት ጉዳይ አንዱ ችግራችን፣ በታሪካችን አልተደራጀም አልተደራጀም እና ቅድመ ዝግጅት አላደረግም። ይሄንን ለማሟላት ጥረት እናደርጋለን። ጥሩ አንድ ነው። ዶክተር ፍስሀ ሀሳብ ካለዎት ይሰጡኛል። በኋላ በቂ ከተመለሰ ምንተዋለን ግን አገር ውስጥ ገብቶ የማደራጀት የመስራት የሚል ነገር ጠቅሰዋል አሁን እሱ ላይ ችግር አይገጥማችሁ ይሆኖ ለምን መጀመሪያውን ይሄ ነገር የተጀመረው አገር ውስጥ አይደለም ውጭ ነውእና ቀደም ቀረ ከእኛ ጋር መመካከርማ አሁን አይደለም ብትባሉ ለምሳሌ አሁን የቅንጅት ስህተት ተደርጎ ብዙ ሰው የሚያወራው ምንድን ነው ከእስር ቤት እንደተፈቱ አመራሩ አባላት በኢትዮጵያ አስተዋጽኦ ያደረገላቸውን ሰው ሰብስቦ ከማመስገን ይልቅ ወደ ውጭ መጥተው ሌላ ነገር ጀመሩ ያም ለመበታተን መንገዱን ከፈተባቸው የሚል አስተያየት ይሰጣሉ እና ከውጭ የመጀመር ነገር ብዙ ጊዜ ፍሬያማ የመሆኑ ሁኔታ ያጠራጠራል እና አገር ውስጥ ገብተን እንዲናረጋለን እንዲናረጋ ስትሉ መጀመሪያ ከዚያ ያልተጀመረ ነገር፣ እርግጥ ዶክተር ፍስሀ ቀደም ሲል እዚያም አገር ውስጥ አንዳንድ ሰው አናግር ነበር ብለውኛል። ይህ እዚህ ላይ ስለ እኔ ልናገር፣ እኔ አንዳንድ ጊዜ እኮ አገር ውስጥም አንዳንድ ነገሮችን መጀመርስ ውጤታማ ይሆናለሁ የሚለውም ጥያቄም ደግሞ መታየት አለበት። አሁን እኔ ብዙ ሰዎች ለምን ከሀገር ወጣህና ለምን እንደዚህ አይነት እንቅስቃሴ ጀመርክ ይላሉ። አሁን የምናገረውን ነገር እኔ ኢትዮጵያ ውስጥ ሆኜ ብናገር ሶስት ቀንም አልቆይም፣ እስር ቤት እገባለሁ። ስለዚህ እኔ ውጤታማ እሆናለሁ ወይ የአስፈላጊ ከሆነ ሁላችንም እየገባን ሂድን መታሰር አለብን ላይ አሁን የሲሪያውን ብናይ የተጀመረው አሜሪካ ውስጥ ነው። አሜሪካ ጀመሩ ገቡ ወደ ሲሪያ እና ብዙ ሀገሮች እንቅስቃሴ ሲጀመር ዋናው ነገር ውጭ ተጀምራ ለመቅረት ነው። አጠናክረህ ሀይልህን ምንም ትግል እናርግ ብንል አቅም ያስፈልጋል ወንድሞች። የሚሆን ነገር የፈለገ ብናወራ ብንፈርጥ ወደ ላይ ብን ያለ አቅም የትም አንደርስም። ስለዚህ አቅሙ የት ነው ያለው? ውጭ ነው። ስለዚህ ያን አቅም ይዘን አገር ውስጥ እንድንገባ ነው እና ቅድም ስለሺ አንስቶታል ቁጥር አንድ አብዛኛው እንቅስቃሴያችን የሚሆነው እንደ በሀገር ቤት ስብሰባ ማድረግ አይደለም። ታዩታላችሁ። በአጭር ጊዜ ውስጥ እንቅስቃሴዎቻችን፣ አገር ውስጥ የምናደርገው እንቅስቃሴ ነው። ሙቭመንት ነን ስትሉ፣ ንቅናቄ ነን ስትሉ ምን ማለት ነው? ግን የተለያዩ አይነት እንቅስቃሴ ህዝብ፣ እኛ በመጀመሪያ ደረጃ ኢንተርምስ ኦፍ የምናደርገውን የትግል አቅጣጫ እንደ ጊዜው ተጨባጭ ሁኔታ አገር ውስጥ በሚደረጉ ሁኔታዎች ላይ ነው ምንወስነው እና የተለያዩ የትግል እንቅስቃሴዎች ይኖራሉ። እነዛ ምንድን ናቸው ብዬ አሁን ልገልጽልህ በሚዲያ ላይ አልችልም። ግን የእኛ የትኩረት አቅጣጫ አሁንም ቢሆን አሁንም ቢሆን ከጥቂት ሳምንታት ጀምሮ አገር ውስጥ ነው የሚኖር። ህዝብን ማደራጀት ሊሆን ይችላል የተለያዩ ነገሮች እንጀምራለን። አቶ ስለሺ ካናዳ ካናዳ የተቋቋመ ብሔራዊ ሸንጎ አለ እና እዛ ውስጥ የእናንተም ሰዎች ወይም እናንተ እንዳላችሁበት መግለጫ ላይ አንብቤ ያለው እነመናሉበት ስንት ናቸው እዛ የሚገኙት የኦታዋ የተቋቋመው የኢትዮጵያ ህዝብ የጋራ ትግል ሸንጎ ወይም ባጭሩ ሸንጎ የሚባለው ሰባት ሲቪክ ማህበራትን፣ ስድስት የፖለቲካ ድርጅቶችን፣ ታዋቂ ግለሰቦችን አሰባስቦ የተቋቋመ በዚህ ሁኔታን የተቋቋሙ እና ወደዚህ ስንመጣ ደግሞ ወደ እኛ ጋር ስንመጣ ኢንዲቪጁዋል የፖለቲካ ድርጅት መሪ ሊሆን ይችላል ከታች ከግራስ ሩት በጣም በጣም ኢምፖርታንት ነው እና እንደ ግለሰብ ሆኖ ተሰባስቦ በዴሊጌት ደረጃ ተመርጦ በዲሞክራሲያዊ መንገድ እዛ ውስጥ ቅድም እንዳልኩት በዛ ሂደት ውስጥ ተካፍሎ ምርጫ የተካሄደበት ታሪካዊ እንትን ነው እና ለዚህ ነው የህዝብ ንቅናቄ የምንለው። ኦፍኮርስ ትግሉን ከግብ ለማድረስ የሚጠቀማቸው የተለያዩ የፖለቲካ ስራዎች አሉ። ይሄ የህዝብ ንቅናቄ ነው እና እንደው ደግሞ በአጭር ጊዜ ውስጥ እኔ በተለያዩ ጊዜያቶች በነበርኩበት ድርጅትም የድርጅት ጉዳይ ሆኜ ለማደራጀት በጣም በጣም በጣም አስቸጋሪ ነው፣ በተለይ በዲያስፖራ በአሁን ሰዓት ግን ስድስት ወር ባልሞላ ጊዜ ውስጥ እንመካከር የሚል ሀሳብ ስለተነሳ ከላይ ወደ ታች ስላልሆነ የተደራጀው የብዙ ሰዎችን ልብ ይዞ በጣም በሚገርም ሁኔታ አኩርፈው ቁጭ ያሉ ምንም ውጤት አያመጣም ያሉ በተለያዩ የፖለቲካ ድርጅት፣ ሲቪክ ማህበራት፣ አክቲቪስት የሆኑ በሚዲያውም የተለያየ ነው ስብጥር፣ ተሰባስበው በጋራ መክረው ነው እንትን ያሉት። ወደፊትም ከሌሎች ድርጅቶች ጋር የሚደረግ ሂደት ምክክርን መሰረት ያደረገ አንዱ ሰነድ አዘጋጅቶ እዙ ውስጥ ተካተቱ በሚል ሳይሆን በመመካከር ከሆነ ይሄንም በአፋጣኝ አንድ ጠቅላላ ውጤት ላይ እንደርሳለን። ይሄ ሂደትም ደግሞ ቅድም እንደተናገርኩት ጉባኤው ከተበተነ በኋላ ለዚህ አመራር ጉባኤው ኃላፊነት ሰጥቷል። እንደ ትልቅ አጀንዳ አድርጎ ከሌሎች ድርጅቶች ጋርና ከሚመለከታቸው አካላት ስቴክሆልደርስ ጋር ትብብር የሚፈጠርበትም በዚህ መሰረት ኢሚዲየት የመጀመሪያው ስብሰባ እንዳደረግን ለተለያዩ ድርጅቶች አሁን ያልኩትን ሀሳብ የያዘ እንመካከር ተወካዮቻችሁን እንትን በሉና እንመካከር ብለን ልከናል እና ጥሩ ጥሩ ሂደት ላይ ነው ያለው። መልካም እና ወቅቱ በጋራ ተባብረን አንድ ሀይል ሆነን የምንሄድበት ነው። በሀገር ውስጥም በውጭ ዶክተር ፍሳ መጨመር ይፈልጋሉ? ሌላ ጥያቄ ሌላ ጥያቄ። ሁለታችሁንም በጣም ነው የማመሰግነው በአድማጮቼ ስም። ሰዓታችን እያለቀ ነው። አንድ የመጨረሻ ጥያቄ ለዶክተር ፍሳ ብቻ ላቀርብና ውይታችን እናጠቃላለን። ሐኪም ነዎት ዶክተር ፍሳ በሙያው ጠቅላይ ሚኒስትር ታማዋል። እኛ እስከምናውቀው ድረስ እንደውም ተሽሏቸዋል ተብሏል። ከዚህ ቀደም እንግዲህ ቅድም እንዳሉ ቃሎች ወይም የተናገሩት ቃል ከሁኔታዎች ጋር ተገጣጠመ። ስድስት ወር ምናምን የሚለው ነገር እሳቸው መታመም ሐኪም ነውትና፣ ሰዎች ሐኪም መሆኑን ሙያውን ተገን አድርገው ጠርጥሮውታል። እና ዶክተር ፍሳ ጠቅላይ ሚኒስትር እንደሚታመሙ የሚያውቁት ድንገት የሰሙት ነገር ይሆን ይላሉ። እችን ሀሜት ይመልሱ ውስጥ እንደ አንዳንድም ከሳቸው ጋር በስራ ስለምትገናኙ ድንገት ዝች ጋር ያመኛል ብለውት ይሆን እሳቸው እውነት ለመናገር እኔ በአስራ ስድስት ዓመት ውስጥ ጠቅላይ ሚኒስትሩን ያየኋቸው ያገኘሁ ስብሰባ ላይ ያየዋቸው አንድ ጊዜ ብቻ ነው። ስለዚህ ስለ እሳቸው ምን ይሆኑ ምን አይሆኑ የማውቀው ነገር የለም። እንደ ማንኛውም ኢትዮጵያዊ በቴሌቪዥን ያየወት ነገር አለ። ከዛ ላይ ከምታየው ግን እንደ ባለሙያ ደግሞ የምጠረጥራቸው ነገር አለ እና ሰውየው ሲሬስ በጣም አደገኛ ከፍተኛ የሆነ በሽ ክስታ እንዳለባቸው አስታውቃል። ኢሳትም ላይ ተናገረዋለሁ። የሚታየው ነገር ሲሪየስ የሆነ ካንሰር እንዳለባቸው ነው የምንሰማው። ከኢንፎርሜሽን ማኳያ ሲባል ያለባቸው የሚባለው ካንሰር የሚሰጠው የህይወት የረጅም ጊዜ እንግዲህ እሳቸው የተለየ ካልሆነ በስተቀር ከስድስት ወር እስከ አንድ አመት አይበልጥም። እና እነዛን እንደ ተማረ ሰው የተለያየ ኢንፎርሜሽን ስታገኝ ዳታውስና ታይ አናላይዝ ታደርጋለህ፣ ጭንቅላታ አናላይዝ ያደርጋል። እውነት ለመናገር ያ ስድስት ወር የተባለው ነገር ከዚህ ጋር የሚያገናኘው ምንም ነገር የለም። ምክንያቱም በዛ ጊዜ ስዕሉንም አላየንም፣ ሰውየውም ደህና ነበር የሚመስሉት የነበረው እና አሁን በዚህ በሁለት ወር ግን ያለው የጤና ሁኔታቸው በጣም ማሽቆልቆል እንደ ባለሙያ ስታየው ረዥም የህይወት እድሜ እንደሌላቸው ያስታውቃል እና ከዛ ጋር የተያያዘ ነው። አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት አፈ ጉባኤ፣ ከለንደን ዶክተር ፍሳሸቱ የዚሁ ምክር ቤት ዋና ጸሐፊ ከዚህ ከስቱዲዮ ከኔ ጋራ በአድማጮቻችን ስም ከልብ አመሰግናለሁ። እግዚአብሔር ይስጥልን። ከውይይቱ ጋር የተያያዘ አድማጮች የሚያነሷቸው ጥያቄዎች ካሉ ደግመን እናመጣቸዋለን። ለአሁኑ እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። እኛም እናመሰግናለን። እግዚአብሔር ይስጥልን። እናመሰግናለን።